የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ዝግጅታችን አሁን ጀመረ። ጤና ያስጥልን፣ እንደምናመሻችሁ አድማጮች። የቅዳሜ ጥቅምት 14 2013 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂ ይታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። ቅንብሮቻችንን ከወዲሁ ላስተዋውቅ። የዩናይትድ ስቴትስ ፕሬዝደንታዊ እጩዎች ክርክር ዙሪያ ትውልደ ኢትዮጵያ አሜሪካውያን የሰጧቸው ግምገማና አስተያየቶች በዚህ ምሽት ይቀጥላሉ። ይሄ ሰውዬ ዘረኛ ነው የሚለውን ታፔላ ለመለጠፍ ሰዎች በጣም የሚደንቀኝ ነገር ነው። በማስረጃ አንድም ሰው አንድም ሰው በዚህ ዓመት በሕይወቱ ምክንያት ዶናልድ ትራምፕ በሰው ደረጃ አንድን ጥቁር አሜሪካዊ ስም ሰጥቶ እዚህ እንደሚሰደበው ሰደበኝ የሚል የሚያንቋሽሽ ጠባይ አለው ብሎ ማንም በማስረጃ እስካሁን አልቀምም። አቶ ተድላ አስፋው ይባላሉ። የፕሬዚደንት ዶናልድ ትራምፕ ደጋፊ ናቸው። እኔ ዘረኛ አይደለሁም ይላሉ፣ ግን ስራቸው ተግባራቸው የዘረኝነት ነው። አፍሪካ ሀገሮች አንዳንድ ሀገሮች እዳሪ መውጫዎች ናቸው እነሱ ብለው፣ ይሄ የዘረኛ አባባል ነው። ሰው ሰልስ ወጥቶ ብላክ ላይቭስ ማተር ብሎ ሲታገል ስርዓቱን ነው የሚታገለው። እሳቸው ግን እነኚህ ስርአጦች፣ ረባሾች፣ በጥባጮች እያሉ ይዘልፋሉ። የሚናገሩት አንድ ነገር የሚሰሩት ሌላ ነገር አሁን የሰማችኋቸው ደግሞ ፕሮፌሰር ጌታቸው መታፈሪያ ይባላሉ። ሜሪላንድ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር ናቸው። ዝግጅቱ ከዜና በኋላ ይቀርባል። ሌላም መሰናዷዋለን። የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ በሚል ከሁለት ምሁራን ጋር የተካሄደው ውይይት ዛሬም ይቀጥላል። እርግጥ ፕሬዚደንት ኢሳያስ ራሳቸው ዜጋዎቻቸው ከኢትዮጵያ ስለሚወስዱት ትምህርት የተወሰነ ደረጃ ስጋት ሳይኖራቸው የሚቀር አይመስለኝም። ግን ኢትዮጵያ ደግሞ አሁን ባለችበት ሁኔታ የምታጓጓ ብቻ ሳትሆን የምታስፈራራ ማገር ሆናለች። የታሪክ ፕሮፌሰር ኤሜሪተስ ሹመት ሲሻኝ ናቸው። ድምጻቸውን የሰማ ነው። አቶ እንዳ ወልደ ማርያም በአንድ ወቅት የኢትዮጵያና የኤርትራ የወደፊት ህግር ይወሰን ተብሎ ንግት በሚደረግበት ጊዜ ኢትዮጵያ ኤርትራን ካጣች በጣም ትጎዳለች፣ ኤርትራ ኢትዮጵያን ካጣች ትሞታለች ነበር ያሉት። ይሄ ሁኔታ ይዘግይ እንጂ በስልጣን የሚመጣውን ኃይል ሁሉ መጨረሻ ጫና ማሳደሩና ማስገደዱ አይቀርም። አሁን የሰማችኋቸው ደግሞ የታሪክ ፕሮፌሰር ኤሜሪተስ ተከስተ ነጋሽ ናቸው። ካለፈው ሳምንት የቀጠለውን ውይይት ለምሽቱ ይዘንላችኋል። አብራችሁ እንድታመሹ እንጋብዛለን። ፕሮግራሙን የሚመራልን ንጉሱ ታምሬ ነው። የዓለም ዜና ይቀድማል። መልካም ምሽት። እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍስሀዬ ነኝ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሱዳንና እስራኤል ግንኙነታቸውን ማደሳቸውን ትላንት ባስታወቁበት ወቅት የታላቁ ሕዳሴ ግድብ ጉዳይም አንስተው ነበር። ከእስራኤልና ከሱዳን ጠቅላይ ሚኒስትሮች በስልክ ሲነጋገሩ ነው የሕዳሴ ግድብ ጉዳይ የተነሳው። ትራምፕ በስልኩ ንግግራቸው ወቅት የታላቁን የሕዳሴ ግድብን አስመልክቶ ስለሚደረገው ድርድርም ከሱዳን ጠቅላይ ሚኒስትር ጋር ነበር ያነሱት። ኢትዮጵያ ከድርድሩ በመውጣቷ ግብፅ ደስተኛ አይደለችም። ስለሆነም ግብፅ ግድቡን ታፈነዳዋለች ብለዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት በጉዳይ ላይ ያወጣው መግለጫ መለስካቸዋማ ያሰማናል። ትናንት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሀገራቸው በእስራኤልና በሱዳን መካከል የነበረው ግንኙነት ወደ መደበኛ ግንኙነት መመለሱ ሲያበስሩ ግብፅ በታላቁ ሕዳሴ ግድብ ላይ የምሰነዝረውን ጥቃት ከጠቆሙ በኋላ የጠቅላይ ሚኒስትር ጽህፈት ቤት መግለጫ አውጥቷል። ታላቁ የሕዳሴ ግድብ ኢትዮጵያ በወሰን ተሻጋሪ ወንዞቿ ሁሉ ፍትሐዊና ምክንያታዊ አጠቃቀም እንደምትከተል በርዕሱ ያመለከተው ይህ መግለጫ ኢትዮጵያውያን ለልማት ያላቸው ምኞትና ቁርጠኝነት በማያጠራጥር መልኩ የተመሰከረው ለግድቡ በአንድነት በሰጡት ድጋፍና አስተዋጽኦ ነው ይላል። አክሎም ግድቡ አንድ ሀገርና ኩሩ ሕዝቧ የቀድሞውን ኑሮን ማማረሩን ወደ ኋላ ትቶ የማይቻል ይመስል የነበረውን ለመጨበጥ የሚታገልበት የለውጥ ምልክት ነው ብሎታል። በዚህም ረገድ ባለፈው ክረምት የመጀመሪያውን ምዕራፍ የግድቡ ሙሌት አንድ ምርታ መሆኑን መግለጫው አመልክቷል። ከግንባታው በተጓዳኝ ኢትዮጵያ በተፋሰሱ ውስጥ ከሚገኙት ሀገራት ጋር ለፍትሃዊ ተጠቃሚነትና ለትብብር ያላትን ፍላጎትም በማያወላውል መንገድ እንዳሳየችም መግለጫው ያመለክታል። በአፍሪካ ሕብረት አማካይነት በታችኛው ተፋሰስ ከሚገኙ አገራት ጋር እያካሄደች የምትገኘውን ድርድርም እንደ አንድ ምስክር መግለጫው አመልክቷል። ይሁንና አንዳንድ ኃይሎች ዛሬም ቢሆን ኢትዮጵያ ኢ ፍትሐዊ ለሆነ ስምምነት እንድትንበረከክ ለማድረግ እንደሚያስፈራሩ መግለጫው ያመለክታል። ፕሬዚዳንት ዶናልድ ትራምፕ ትናንት ባደረጉት ንግግር ኢትዮጵያ በአባይ ወይም ናይል ላይ እየገነባች የምትገኘውን የኃይል ማመንጫ ግድብ ግብፅ እንደምደመስሰው ጠቁመው፣ በጣም አደገኛ ሁኔታ ነው፣ ምክንያቱም ግብፅ በዚያ መንገድ ልትኖር አትችልም ሲሉ ለጋዜጠኞች ተናግረዋል። አክለውም ግድቡን ግብጾች ያጋዩታል፣ ይደረምሱታል ይህን ቀደም ሲል ተናግሬዋለሁ፣ ዛሬም እናገረዋለሁ ብለዋል ትራምፕ። ከኢትዮጵያው ጠቅላይ ሚኒስትር ጽሕፈት ቤት የወጣው መግለጫ በበኩሉ ኢትዮጵያ እንደ አንድ በመልማት ላይ እንዳለች አገር በድህነት እየተፈተነች ትገኛለች፣ ይሁንና በታሪክ የበለጸገች ሉዓላዊነቷን የማያስደፍሩ አርበኛ ዜጎች አገር ናት፣ ለመበልጸግም ያላትን ፍላጎት በተብራራ ሁኔታ ያቀደች ናት ብለዋል። ጠቅላይ ሚኒስትር አብይ አህመድ በይፋዊ የፌስቡክ ገጻቸው ዜጎች ሁሉ ለአገራቸው በአንድነት እንዲቆሙ ጥሪ አቅርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በኢትዮጵያ የአሜሪካ አምባሳደር ማይክ ሬይነርን በጽህፈት ቤታቸው አስጠርተው መብራሪያ እንደጠየቁ ታውቋል። አቶ ገዱ አምባሳደሩን ያስጠሯቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ የህዳሴ ግድብን አስመልክተው በሰጡት አወዛጋቢ አስተያየት ዙሪያ ማብራሪያ እንዲሰጡ ነው። ትራምፕ አወዛጋቢውን አስተያየት የሰጡት ከሱዳንና ከእስራኤል ጠቅላይ ሚኒስትሮች ጋር የቴሌፎን ውይይት ባደረጉበት ወቅት ነው። አቶ ገዱ በዚህ ወቅት እንደተናገሩት ፕሬዚደንት ትራምፕ በግድቡና በሶስትዮሽ ድርድር ዙሪያ የሰጡት አስተያየት የተሳሳተ ነው። ፕሬዚዳንቱ ግድቡ የናይል ወንዝን የውሃ ፍሰት ያቆማል ብለዋል። ይህ ትክክል አይደለም ብለዋል አቶ ገዱ። በኢትዮጵያና በግብፅ መካከል ጦርነት ማወጅ በስልጣን ላይ ካለ አንድ የአሜሪካ ፕሬዚደንት የሚጠበቅ አይደለም። በኢትዮጵያና በአሜሪካ መካከል የቆየውን ወዳጅነትና ስትራቴጂያዊ አጋርነትም አይመጥንም ብለዋል አተገዱ የመንግስታት ግንኙነትን በሚገዛው ዓለም አቀፍ ሕግም ተቀባይነት የለውም ብለዋል። ኢትዮጵያ በሉዓላዊነቷ ላይ ለሚቃጡ ጥቃቶች ተንበርክካ አታቅም፣ ወደፊትም አትንበረከክም ብለዋል አተገዱ ከዚህ በተረፈ ሀገሪቱ ከሱዳንና ከግብፅ ጋር ስታደርግ የቆየችውን የሶስትዮሽ ድርድር ለመቀጠል ዝግጁ ናት ብለዋል የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው። የዩናይትድ ስቴትስ፣ የእስራኤልና የሱዳን መንግስታት ሱዳንና እስራኤል ግንኙነታቸውን ወደ መደበኛ ለመመለስ መስማማታቸው ይፋ እንደሆነ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ መግለጫ አውጥተዋል። ዋናው ጸሐፊ አንቶኒዮ ጉተሬሽ ስምምነቱ ትብብርን የኢኮኖሚና የንግድ ስምምነትን ያዳብራል፣ በአፍሪቃ ቀንድ እና በመካከለኛ ምስራቅ ቀጠናዎች ሰላምና ኢኮኖሚ ብልጽግና የሚያመጡ አዲስ ዕድሎች ይከፍታል የሚል ተስፋ እንዳላቸው ዋናው ጸሐፊ መግለጻቸውን መግለጫው ጠቁሟል። የተባበሩት መንግስታት ድርጅት በሱዳን የኢኮኖሚ ማገገም እንዲኖር፣ ለመላ ህዝቧ መረጋጋትና ብልጽግና እንዲኖር በምታደርገው ጥረት መርዳቱን ይቀጥላል ሲል መግለጫው አስገንዝቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ወደ ሌላ የኢትዮጵያ ዜና ስናመራ በነቀምቴ ከተማ የኦሮሚያ ልዩ ኃይል አባላት ትላንት አራት ወጣቶችን ገደሉ ሲሉ የሟች ወላጆች ተናገሩ። በነቀምቴ ከተማ የኦሮሚያ ልዩ ኃይል አዛዥ ኮማንደር ግርማ አብዲሳ አራት የአባ ቶርቤ አባላት ላይ እርምጃ ወስደናል ብለዋል። ግለሰቦቹ በነቀምቴ ከተማ ለጠፋው የ37 ሰዎች ህይወት ተጠያቂ ናቸው ሲሉም አክለዋል ናኮር መልካ ዝርዝር ዘገባውን ያሰማናል ትናንት ከረፋዱ አምስት ሰዓት ተኩል ገደማ ነው አራት ወጣቶች በአንድ ላይ ያሉ እንደተገደሉ አቶ ዘላለም ተመዝጌን የገለጹት የሃያ ዓመት ልጃቸው ኢስያቅ የስራ ቦታቸው አዲስ አበባ በመሆኑ እርሳቸው ጋር ቆይተው ባለፈው ሳምንት ወደ ነቀምት የመመለሱንና ግድያው በሚፈጸምበት ወቅት ከጓደኞቹ ጋር እየተጫወቱ ነበር ብለዋል እነዚህ ልጆች የዩኒቨርሲቲ ተማሪዎች ናቸው። ኢሲያቅ የወለጋ ዩኒቨርሲቲ የሶስተኛ ዓመት ኤሌክትሪካል ኢንጂነሪንግ ተማሪ ነበር። እኔ ጋር አዲስ አበባ መጥቶ ነበር። የከፍተኛ ትምህርት ተቋማት የዩኒቨርሲቲ ተማሪዎችን እየጠሩ በመሆኑ ወደ ነቀምት ሄደው ባለፈው ሳምንት ነበር ከጓደኞቹ ጋር ሆኖ አባ ቶርቤ ናቸው ብለው ገደሏቸው ብለዋል። የልዩ ኃይል አባላቱ በፖሊስ መኪና መጥተው ወጣቶቹ በነበሩበት ግቢ ውስጥ ተኩስ ሲከፍቱባቸው አይቻለው ያለው የዓይን እማኝ አብዴት የወጣቶቹ አስከሬን ዛሬ ከሰዓት በኋላ በቤተሰብ እንደተቀበረ ገልጿል። የነቀምቴ ልዩ ኃይል አዛዥ ኮማንደር ግርማ አብዲሳ እርምጃ የተወሰደባቸው አራት ግለሰቦች የአባ ቶርቤ አባላት ናቸው ብለዋል። በነቀምቴ ከዚህ ቀደም ለተገደሉት ሰላሳ ሰባት ሰዎችም ተጠያቂ ናቸው ብለዋል። የነቀምቴ ከተማ ሕብረተሰብ ያውቃል። በየሳምንቱ የሞት ዕቅድ አውጥተው ብዙ ሰው ገለው የነቀምቴ ሕብረተሰብም ቀብሯል እነዚህን የአባቶርቤ አባላት በህብረተሰቡ ርብርብ ደርሰንባቸው ትናንት ማለትም ጥቅምት 13 2013 ዓ ም ከረፋዱ አምስት ሰዓት ተኩል እስከ ስድስት ሰዓት ባደረግነው የተቀናጀ ኦፕሬሽን ግለሰቦቹ ላይ እርምጃ ወስደናል። እርምጃ የተወሰደባቸውም ሰው ለመግደል በማህበራዊ ድረገጽ እየዛቱ ባለበት ሁኔታ ነው። በነቀምቴ ከተማ በሸኔና አባቶርቤ ቅንጅት እስከ ትናንት ድረስ ቢያንስ 37 ሰዎች ተገልለዋል ብለዋል። በነበሩበት ቤት ውስጥም ሁለት ቦምብ፣ ሶስት ሽጉጦች ድምፅ አልባ የጦር መሳሪያዎች እና የቀድሞ የሀገር መከላከያ ሰራዊት አልባሳት እንደተገኙ ገልጸዋል። ከመግደል ይልቅ ለምን እጅ እንዲሰጡ በማድረግ ህግ ፊት እንዲቀርቡ እንዳልተደረገ ሲገልጹም ግለሰቦቹ ከመንግስት ፀጥታ ኃይል ጋር እየተታኮሱ ነበር ሲሉ ተናግረዋል። በነቀምቴ ከተማ ባለፉት ሁለት ዓመታት አባ ቶርቤ በተባለው ቡድን የበርካታ ግለሰቦች ህይወት መጥፋቱን መንግስት ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። በመጨረሻም የናይጀሪያ ፕሬዚደንት መሐመዱ ቡሃሪ በሀገሪቱ ለሳምንታት ያህል ሲካሄድ በቆየው ተቃውሞ ብዙ ህይወት እንደጠፋ ትላንት አምነው ተቀብለዋል። ነገር ግን ፖሊሶች የሚፈጽሙትን የጭካኔ ተግባር በሰላማዊ መንገድ ሲቃወሙ የነበሩትን ሰልፈኞች መግደላቸውን አላወገዙም። ቡሃሪ ይህን ያሉት በሀገሪቱ ያለውን ችግር ለመፍታት ስለሚቻልበት መንገድ ከቀድሞ የሀገሪቱ ርዕሳነ ብሔር ጋር በተነጋገሩበት ወቅት ነው። በተፈጠረው ትርምስ ብዙ ህይወት ጠፍቷል። በርካታ የመንግስትና የግል ንብረቶችም ሙሉ በሙሉ ወድመዋል ወይም ተዘርፈዋል። ትርምሱ አሁንም አላቆመም። ያ ሁሉ ረብሻ እየተካሄደ ግን የጸጥታ አገልግሎቶች ብዙ ታግሰዋል ሲሉ ፕሬዚዳንት ባሃሪ ተናግረዋል። አያይዘውም ፕሬዚዳንቱ ወንጀለኞች እንዲህ አይነቱን የዱርዬነት ተግባር ሲፈጽሙ መንግስት እጁን ታጥፎ ጥፋቱ እንዲቀጥል አይፈቅድም ብለዋል። አድማቾች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት የዓለም ዜናዎቹን አደመጥን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ ማድመጥ ይቻላል። የተቃረበው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ በሁለት ትውልደ ኢትዮጵያ አሜሪካውያን አይን ቀጣዩ ዝግጅታችን ነው። የአሜሪካ ሕዝብ ለመጪዎቹ አራት ዓመታት የሚመራውን ሊመርጥ እንግዲህ አስር ቀናት ቀሩ። ቀልቡን እስካሁን ያላሳረፈ ቢኖር እንዲወስን የወሰነውም የሚያስለውጠው ሀሳብ ከተነሳ እንዲቀይር የመጨረሻውን እድል ያመቻቸ የእጩዎቹ የመጨረሻ እሰጥ አገባ ከትናንት በስቲያ ምሽት ላይ ተካሂዷል። ዋና ዋና ተብለው ክርክሩ በተደረገባቸውና እጩዎቹ ሪፐብሊካኑ ተቀማጩ ፕሬዚደንት ዶናልድ ትራምፕና የቀድሞ ምክትል ፕሬዚደንት ጆ ባይደን አቋማቸውን ባሳወቁባቸው ስድስት ግዙፍ ርዕሶች ላይ ለአንድ ሰዓት ተኩል ያህል የተሟሟቀ ሙግት አድርገዋል። ኮቪድ-19፣ ብሔራዊ ደህንነት፣ ኢሚግሬሽን፣ የዘር ጉዳይ፣ በአሜሪካ የአየር ንብረት ለውጥ አመራር ነበሩ ርዕሶቹ። ክርክሩን የተከታተሉት የፕሬዝደንት ትራምፕ ደጋፊ የኒውዮርክ ነዋሪ የሆኑት አቶ ተድላ አስፋው እና በሜሪላንድ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች ፕሮፌሰር የሆኑት ዶክተር ጌታቸው መታፈሪያ በክርክሩ መድረክ አቀራረብና አመራር እንዲሁም በኮቪድ 19 አያያዝ ጉዳይ በተነሱ ሀሳቦች ላይ አስተያየትና ትችቶቻቸውን በትናንት ምሽት አቅርበናል። በቀሪዎቹ ጉዳዮች ላይ ያላቸውን አስተያየት ከዚህ ቀጥሎ ያካፍሉናል። ሰሎሞን አባተ ነው ያነጋገራቸው። ዩናይትድ ስቴትስ በሙሉ ዘመኗ አብረዋት ካሉ አነጋጋሪ ጉዳዮች አንዱ የዘር ጉዳይ ነውና በከትናንት በስቲያውም ክርክር ላይ ከስድስቱ አበይት ርዕሶች አንዱ ከሆነው ከዚሁ ዘር በአሜሪካ አስተያየቶች ግምገማ እንነሳለን። በቅድሚያ የፕሬዚደንት ትራምፕ ደጋፊው የኒውዮርኩ አቶ ተድላ አስፋው ከሁለቱም ምንጮች የታዘቡትን የራሳቸውን አቋም አክለው ይነግሩናል። እኔ ዶናልድ ትራምፕ ባለው ንብረት ቦታ ተቀጥሮ የተሰራው ሰው አይደለም። ነገር ግን ዶናልድ ትራምፕን በስራ ዓለም የሚያውቁት ሰው ከሰዎች ጋር የመገናኘት ችሎታ ያለው ሰው ነው። ለምሳሌ ሆቴል ቤት የሚያውቁት ሰዎች የነገረኝ ልንገርህ፣ ዶናልድ ትራምፕ በተፈጥሮ ከግንበኛ፣ ከሲሚንቶ፣ ከሊሾ ከሚያደርግ ከምን ሰው ጋር በመነጋገር የሚደሰት ሰው ነው ምክንያቱም በኮንስትራክሽን አለም የመጣ ሰው ብዙ ጊዜ ከስር አብረውት ከሚሰሩት ሰዎች ጋር የመገናኘት ግዴታ አለበት። እንደው ዝም ብሎ ተደብቆ እንደ ዎል ስትሪት ሰው በኮምፒውተር አይደለም፣ ዶማ ይዞ አካፋ ይዞ ከሚያደርገው ሰው ጋር ሆቴል ቤት ስትገባ ከዶርማኑ ከቤልማኑ ጀምሮ ጋር መነጋገር የሚችል ይሄ ሰውዬ ዘረኛ ነው የሚለውን ታፔላ ለመለጠፍ ሰዎች በጣም የሚደንቀኝ ነገር ነው። በማስረጃ አንድም ሰው አንድም ሰው በዚህ አመት በህይወቱ ምክንያት ዶናልድ ትራምፕ በሰው ደረጃ አንድን ጥቁር አሜሪካዊ ስም ሰጥቶ እዚህ እንደሚሰደበው ሰደበኝ የሚል የሚያንቋሽሽ ጠባይ አለው ብሎ ማንም በማስረጃ እስካሁን አላቀረበም። ስለዚህ ለእኔ ይሄ ሰውዬ ዘረኛ ነው ብሎ አንድ ሰው ሲከራከረኝ ወይም እኛ እሱን የምንደግፍ ሰዎች እናንተ የነጭ የበላይነትን የምትቀበሉ ናችሁ ብሎ ለመከራከር የሚያናድዱ ጓደኞቻችን፣ ይሄ በተለይ አሳፋሪ ነው። ለምንድን ነው ዛሬ አራት መቶ አመት የአሜሪካን ሀገር ከስሌቨሪ ታሪክ ሁላችንም ዶክመንተሪ ተሰርቶ ያለ ታይተ ከባርነት ባርነት የአሜሪካ ትልቁ ትልቁ ያልዳነ ጠባሳ ነው። ለዚህ ሁለት መቶ አመት በላይ አራት መቶ አመት በለ በላይ ለሆነው የአሜሪካ ፖለቲካ፣ የአሜሪካ ህግ፣ የአሜሪካ ትምህርት በለው የአሜሪካ ምን ተጠያቂነቱ የሁሉም ነው። ይሄ የአገር ጥያቄ ይሄ እስከሆነ ድረስ አሁን ለደረስንበት የዘር መድሎ፣ የፖሊስ ያላግባብ ግድያ ዶናልድ ትራምፕ ተጠያቂ ነው። ያበረታታል እንደውም ደጋፊዎቹን በሏቸው፣ እንደዚህ ይላል የሚል ክርክር ሲመጣ ለእኔ ይከብደኛል። ባለፈውም ክርክራቸው ተነስቶ የነበረ ጥያቄ ነበረ። ለምሳሌ የነጭ የበላይነት አስተሳሰብ አራማጆችን እንዲያወግዙ ተጠይቀው ነበር። በመጀመሪያው ክርክር ጊዜና ባይደን ራሳቸውም እንዲያወግዙ እዛው ሲጠይቋቸው ነበር እና እሳቸው ግን ያሉት በስማቸው ጠርተው የዛን ቡድን አባላት ወደኋላ ፈግፍጉ፣ በተጠንቀቅ ሁኑ ነው ያሏቸው እንጂ አወግዛለሁ አላሏቸውም። ትናንትም አንስተዋል ይህን ጥያቄ። ያ ክርክር ከተካሄደ በኋላ እስካሁን ድረስም በብዙ መድረኮች ላይ እየተነሳ ይወቀሳሉ ይህንን እንዴት ነው እርስዎ የሚያዩት አለም አወገዛቸውን የነጭ በላይነት አስተሳሰብ አራማጆችን እንግዲህ አንድ ችግር አለ አቶ ሰለሞን አንተ እንደምታውቀው አሜሪካ ውስጥ ስለ ዘረኝነት በአደባባይ ሳይሆን ሰው ሁሉ የሚናገረው በየ መኝታ ቤት በአደባባይ ይወጣል በአደባባይ ሰልፎች ብላክ ላይቭስ ማተር ሰልፎችና ሌሎችን በየጊዜው ይደረጋሉ በየመገናኛ ብዙሃኑ ክርክሮች ይካሄዱበታል። ገባኝ። የነፃነት የነፃነት ትግሉና የመብት ጥያቄ አላቆምም፣ ሊያቆምም አይችልም። ማንም ተመረጠ አልተመረጠም፣ ይሄ የመብት ጥያቄ በቀለምም በዘርም የሚደረግ የመብት ጥያቄ የሚቆም ነገር አለ። ነገር ግን ዶናልድ ትራምፕ በተደጋጋሚ በዛሬ አራት ዓመት ጊዜም ቢሆን ኬኬኬ አንደኛው የነጨች የበላይነት የተባለውን ነው። እሱም በአደባባይ አውግዟል በተደጋጋሚ ዶናልድ ትራምፕን ከነጭ የበላይነት ሰዎች ጋር ለማያያዝ የሚሞክሩ ሰዎች ችግር ያለባቸው መስል። ለምሳሌ ድንገርል የኬኬኬን መሪ በስም ጠርተው አውግዙ ሲባሉ አላወገዙም። ያን ጊዜ ዴቪድ ዱክን ነው የምትለው? አዎ፣ አዎ ከክሊ ከሂለሪ ክሊንተን ድጋፍ በሉ ተብለው ነበር አንድ ጊዜ። ነገር ግን እንዲህ ጥርት ያለ የማውገዝ ቃል አልወጣቸውም። ሊሆን ይችላል። ነገሮች ይነሱባቸዋል። እንግዲህ ምንድን ነው አሁን ይሄ ክርክር ወደፊት ነው የሚያመጣን። መናገርና መስራት ለየቅል ነው የሚባል ነገር አለ። በእኛ ሀገርም ቢሆን አንዳንዶቹ ዘረኝነትን በመቃወም በምላስ ከማንም በላይ ሆኖ ሲገኙ ለምሳሌ ባይደን፣ ጥሩ ምሳሌ ባይደን በሕይወት ታሪኩና ለአሜሪካ ጥቁሮች ብላክ ላይፍስ ማተር ትራምፕንም ሆነ ሂለሪ ክሊንተንን ወጥሮ የያዘበት ዋናው ጥያቄ አንተ ጆ ባይደን በአስራ ዘጠኝ ዘጠና አራት በጻፍከው ህግ መሰረት ብዙ ወጣቶች ወህኒ ቤት ተጨምረው በድራግ ሰበብ በትንሽ ማሪዋና በኪሳቸው በተገኘ የብዙ ሰው ሕይወት ቀጥፋል በሚል ብላክ ላይቭስ ማተር እስካሁን ድረስ በጆ ባይደን ላይ ቅሬታ አለው አሁን ጆ ባይደን ነው ተነስቶላቸው ስህተት ነበር አምነዋል አዎ እንግዲህ ይሄ ነው አሁን ልክ ነው ባይደን ፖለቲከኛ ነው የሚባለው ለዚህ ነው እኔ ከዚህ በፊትም ባለፈው ነገር ያለው ትራምፕ ፖለቲከኛ አይደለም ብለን ለመከራከል ጥሩ ምሳሌ አሁን ያንተ ያመጣው ነው ጆ ባይደን ቀላሉ ነገር ምንድን ነው አጥፍቻለሁ ተሳስቻለሁ ነው ትራምፕ የነጭ የበላይነቶችን ሰዎችን አውግስት አውግዣለሁ። ይሄ ነበር የሚያስፈልግበት ፖለቲከኛ ያልሆነ ሰው ችግሩ ይሄ ነው። የዶናልድ ትራምፕ ትልቁ ድክመቱና ምንድን ነው? ፖለቲከኞች የሚጫወቱትን የቃላት ጨዋታ መጫወት አይችልም። በተረፈ በማስረጃ ይሄን ሰውዬ ከነጭ የበላዮች ጋር ለማያያዝ አንድም ማስረጃ የለም። ነገር ግን ፖለቲከኛ ያልሆነና ብልጣ ብልጥ የፖለቲካ ማጭበርበር የማይችል ሰው ምንድን ነው አሁን ለአንተ ላልከው ጥያቄ ምንድን ነው መልሱ? ሆን ያለበት አውግዣለሁ ቀላል መልስ ነው። ባይደን ትናንትና አላደረገው የነገር ግን ትራምፕ ባይደን በውግዘት አይደለም ያ ያጠፋው የሰው ህይወት እስካሁን በአሜሪካ ጥቁር ወጣቶች ዘንድ የባይደንን ቲሸርት አድርጎ ለባይደን ሞቼ ይገኛለሁ የሚል ልክ ሳንደርስ ደጋፊ እንዳለው የለበት ዋናው ምክንያት ምንድን ነው ፖለቲከኛ ነው። ወደ ስልጣን ለመምጣት የሆነውን ነገር እየማለ እየተገዘጠ ይሄዳል። ትራምፕ ግን እንዲህ አይነት የፖለቲካ ውስልትና የማወቅ ገገማ ትለው ትችላለ ያ ነው የሮናልድ አስራት ደካማው ጎንደብ ነው የሚታይ ምንድን ነው ማለት የሚገባውን ነገር ማለት ሲችል፣ ዙሪያ ጥምጥሙን ይሄዳል። ሌሎቹ ግን ይህን ሰውዬ በማስረጃ አንተ የዚህ ድርጅት ቀንደኛ ደጋፊ ነው፣ ይኸው ገንዘብ የለገስከው፣ ይሄን ያደረግከው ፎቶግራፍ የተነሳ ነው የሚል አንድም ማስረጃ ማንም ሊያቀርብ እስካሁን አልቻለም። የአፍሪካ ሰዎች አሜሪካ ውስጥም ያሉ ከእርሶም ጋር የሚከራከሩ ቅድም ባልኳቸው ምልልሶች በትዊተርም ሆነ በግሩፕ ኢሜይሎች አፍሪካ ላይ ያላቸው አስተሳሰብ ጥሩ አይደለም፣ ፕሬዚደንት ትራምፕ የአፍሪካን ሀገሮች ጥሩ ባልሆነ ስም ጠርተዋል፣ አፍሪካን ለመጎብኘት ሀሳብ እስካሁን ድረስ አላነሱም የሚሉ ወቀሳዎች አሏቸው። በተለይ ደግሞ ኢትዮጵያን በተመለከተ ወገናዊ ሆነው ኢትዮጵያ ላይ ጉዳት ሊያደርስ የሚችል አቋም ይዘዋል እያሉ ይወቅሳሉ። እኔ ዶናልድ ትራምፕ በህዳሴ ግድብ ላይ በተለይ የሴክሬታሪ ኦፍ ትሬዥሪው ገብቶ ሲያምቦራጭ ከጀመረ ጀምሮ በአደባባይ ተቃውሞ ወደኋላ ኋላ አላለም። መጀመሪያ የሴክሬታሪ ኦፍ ትሬዥሪ የግምጃ ቤት ስራም አለመሆኑን እጃችሁን ከህዳሴ ግድብ አንሱ። በዚህም የትራምፕ አስተዳደር በተለይ በአሜሪካን የኢትዮጵያን አሜሪካኖች ድምፅ ማጣት ካለበት ዋናው ምክንያት ይሄ ነው ብዬ ተከራክረል። በዚህ ምንም ወደኋላ አለ በምንም ጥያቄ ነው የእኛን የሀገራችንን ኢንትረስት በሚመለከት የዶናልድ ትራምፕ አስተዳደር አንድም በቂ እውቀት የለውም፣ ሌላ ይሄ ለሚነገረው የግብጾች ወዳጅ በመሆኑ ከእስራኤሎችና ግብጾች ጋር ደግሞ ግንኙነት ስላላቸው የሚለውን ክርክር ብዙም አይጥመኝም። ለምንድን ነው ማይጥመኝ? የኦባማ አድሚኒስትሬሽን የህዳሴ ግድብ ሲጀመር ደጋፊ አልነበረም። ስለዚህ እናውቃለን፣ ይሄ አጠቃላይ ፍላጎታቸው የነሱ ለምን ኢትዮጵያ የህዳሴ ግድብ ገንብታ ትልቅ አገር እንዳትሆን የሚፈልጉበት ምክንያት በዲሞክራቲክ ፓርቲዎችም ሆነ በሪፐብሊካን ዘንድ ምላሽ የሚያስፈልገው ነገር ይመስለኛል ነገር ግን በአጠቃላይ ትራምፕ ለአፍሪካውያን አፍሪካ መሪዎችን ሰድቧል በመጥፎ አጸያፊ ስድብ ይህን ተቃውሞ ያለ ነገር ግን አፍሪካውያን እኛ አፍሪካውያን ቤታችንን ማጽናት የእኛ ፋንታ ነው የአሜሪካንንም ሆነ የቻይና የማንንም አገር ዳታ አንፈልግም። የሞርጋን ስቴት ዩኒቨርሲቲው ፕሮፌሰር ጌታቸው መታፈሪያ ያላቸው ሀሳብ ከአቶ ተድላ ጋር አይስማማም። ፕሬዚዳንቱ የሚናገሩት አንድ ነገር ነው፣ የሚሰሩ ሌላ ነገር ነው። ዘረኛ አይደለሁም እያሉ ለዘረኞች የሚደግፍ ቋንቋ እየተናገሩ በተነሳው እሳት፣ በነጭና በጥቁር ዘሮች መካከል በሚነሳው ግጭት ኤንዚል የሚያርከፈክፉ ሆኖ ተገኝተዋል። የሚናገሩት አንድ ነገር ነው የሚሰሩት ደግሞ ሌላ ነገር ነው። እኔ ዘረኛ አይደለሁም ይላሉ፣ ግን ስራቸው፣ ተግባራቸው የዘረኝነት ነው። ለምሳሌ ከአሜሪካም ወጣ ብለን አፍሪካ እዳሪ መውጫዎች ናቸው እነሱ ብለው፣ ይሄ የዘረኛ አባባል ነው። ጥቁሮቹን ምሳሌ ሰው ሰልስ ወጥቶ ብላክ ላይቭስ ማተር ብሎ ሲታገል ስርዓቱን ነው የሚታገለው እሳቸው ግን እነኚህ ስርዓት አጦች፣ ረባሾች፣ በጥባጮች እያሉ ይዘልፋሉ። ነገር ግን ቆም ብለው ችግሩ ምንድን ነው ብለው የአገር መሪዎቹን ወጣቶቹን ቢሆን ጋብዘው ችግሩ እንዴት እንወጣለን ብለው መነጋገር ነው እንጂ ዝም ብሎ የሚናገሩት አንድ ነገር የሚሰሩት ሌላ ነገር ዘረኛ ያሰኛቸዋል። እዚህ ቤት ውስጥ እዚህ ክፍል ውስጥ አሉት ላማታ ከሁሉም የተሻለ እኔ ዘረኛ አይደለሁም እንዴ! ፊትለፊታቸው እኮ ያለ ጥቁር ሴትዮ ነች እኮ የምታሟገታቸው እና እና በዛ ሁኔታ ነው የሚታየው። ባይደን ጥሩ አድርገው ተናግረዋል አንተ ዘረኛ ነህ ብለው ስም አውጥተው። በዛ ላይ ደግሞ በአሜሪካ ታሪክ ታይቶ የማይታወቀው ባይደን ፕሬዚዳንቱን ይህ ሰውዬ ይህ ሰውዬ እያሉ ነው እንጂ አንዴ ፕሬዚዳንቱን ብለው አመስግነው አክብረው አልተናገሩም። የአሜሪካ የፖለቲካ ሁኔታ ያን ያህል የወደቀ ነው የወደቀ ሆኗል። ይህ ዘረኛ አይደለሁም ይላሉ እንጂ የሚከተሉት ፖሊሲ በተግባር የሚያሳዩት ያ ሁሉ ከዘረኝነት አይለያቸውም ንጹህ አያደርጋቸውም ለማለት ነው። ፕሮፌሰር ጌታቸው እንግዲህ ይሄ የዘር ጉዳይ ከአሜሪካ ፖለቲካ ዋና ዋና ነጥቦች አንዱ ነው። እስካሁን ድረስ ከዚህ በዘር ጋር በተያያዘ ግንኙነት በእርግጥ ትራምፕ ላይ ፕሬዚደንት ከመሆናቸውም በፊት በቤተሰብ ስራዎችም ውስጥ እንዲህ የሚነሱባቸው ክሶች ነበሩም። ሌላው እሳቸው ራሳቸው የሚከራከሩባቸውና ትናንት የሚያነሷቸው ነጥቦች አሉ። ለምሳሌ የጥቁሮች ሕይወት እንዲለወጥ በመደገፍ የጥቁር ሰራተኞች ቁጥር እንዲጨምር በማድረግ ወይም ደግሞ የስራ አጥነት ቁጥር በጥቁር ውስጥ ያለው ታሪካዊ ወደሆነ ዝቅተኛ ደረጃ እንዲወርድ በማስቻል በታሪክ የጥቁሮች ናቸው የሚባሉ የትምህርት ተቋማትን በተራዘመ ጊዜ ገንዘብ በመደገፍ በተለይ ጥቁሮች ላይ ትልቅ ችግር የነበ የነበረው የወንጀል ህግ እንዲለወጥ በማድረግ የወህኒ ቤት አያያዞች እንዲሻሻሉ በማድረግ እና በመሳሰሉት ነጥቦችን አንስተው ተከራክረዋል። አንድ ቦታ እንደውም ባይደን ራሳቸው ስህተት ነበር ያሉትን ራሳቸውም የተሳተፉበትን የዘጠና አራቱን ህግ ማለት ነው። በዚህ በዚህ በኩል ሲታይ እንዴት ነው እኚህ ሰውዬ ዘረኛ ናቸው ብሎ መደምደም የሚቻለው? ፕሬዚዳንት ከመሆናቸው በፊት ኒውዮርክ ውስጥ ቤት ሲያከራዩ ከወላጆቻቸው የወረሱትን ለምሳሌ ቤት የሚከራይ ሰው መጥቶ ሲናገር ወይንም ደግሞ ሲዋዋል፣ እንደተነገረው እንደሰማነው፣ ሲ የሚባል ፋይሉ ላይ ይቀመጣል ይባላል። ከለርድ ከለርድ ለማለት እና የዘረኛ ምልክት ነው። ግን ሲባል ነው የሰማነው። ይሄ ነው ተብሎ የወጡ ማስረጃዎች እነዚህ ናቸው ብለው ያሳዩን አላየሁም። እኔ የትም ቦታ ግን መባሉን ግን አውቃለሁ። ሰዎች ይናገራሉ። ከውስጥ የወጡም ሁኔታዎች አሉ ይናገራሉ። አንድ እሱ ነው። ሁለተኛ እኔ ሎ ኤን ኦርደር ፕሬዝዳንት ነኝ፣ የህግና የስነ ስርዓት አስጠባቂ ፕሬዝዳንት ነኝ ማለቱ እሱ በአሜሪካ ቋንቋ፣ በአሜሪካ ህግ ቋንቋ ልዩ ትርጉም አለው ሎ ኤን ኦርደር ማለት ሰው አጠፋ እሰራው። ብዙ ትምህርት ቤት አትክፈት፣ ብዙ እስር ቤት ክፈት። ይሄ ደግሞ ወንጀለኛ የሚባለው ጥቁር የሆነ ከውጭ የመጣ ያንን አድርጎ የሚያሉት ሎ ኤን ኦርደር ፕሬዚደንት ነኝ ማለቱ እራሱ በዚህ ሀገር ቋንቋ ኮድ ኮድ ላንጉዌጅ እንደሚሉት በጣም ለፖሊስ ስልጣን የሚሰጥ ፖሊስ መጀመሪያ መጥተህ ገለ፣ ኋላ ጠይቅ የሚል ስነ ስርዓቱን ጠበቅ የሚያደርግ እንዴ ስነ ስርዓት እኮ የሚያፈርሱ ጥቁሮቹም ቢሆኑ በዘር ከደማቸው እኮ ወንጀለኛ አይደሉም። ሁላችንም በደማችን ወንጀለኝነት የለም፣ ግን ወንጀለኛ እንዲሆኑ ያደረጋቸው ስርዓቱ ነው። በሀብታምና በደሃ መካከል ልዩነት ሲበዛ፣ ያለአግባብ ህዝቡ ሲንገላታ፣ አስተዳደሩ፣ መሪው፣ ፖሊሱ ጨቋኝ ሲሆን፣ በተለይ ዘረኛ ሆኖ ጥቁር ላይ ጥቁር ሆኖ መንዳት እዚህ ሀገር ይባላል። ጥቁር ሆኖ መንዳት ወንጀል ነው። ጥያቄ ያጠዩ ለእንደዛ አይነት ስርዓት መስፈን ጆ ባይደን ናቸው ተጠያቂው ብለው ነው የሚከራከሩት ፕሬዚደንቱ እሳቸው ያወጡት ህግ ነው ለዚህ ያደረሰው ጥቁሩን ህብረተሰብ ይሄ ሁኔታ ከዛ በፊት የነበረ ነው በጆ ባይደን ፕሬዚዳንት ትራምፕ ሁኔታዎች እያላከታሉ። ይህ ሎ ኤን ኦርደር የሚባለው ስነ ስርአቱ ከጆ ባይደን በፊት የተመሰረተ ነው። እቺ ሀገር ገና ስትቆረቆር ጥቁሮች እዚ ሀገር ሲመጡ ከዛን ጊዜ ሲወድ ሲዋረደ ሲወድ ስርአት የስርዓት ውስጥ ብልሹነት ሁኔታ ነው። ጆ ባይደን አልፈጠረውም። ከጆ ባይደን በፊት ነበር እና በጆ ባይደን ላይ ማሳካ አይቻልም ግን ሁኔታው አሁን ፕሬዚዳንቱ ስራ ላይ ያሉ ፕሬዚዳንት እኔ ሎ ኤን ኦርደር ነ ሲሉ፣ ምታው ግደለው፣ እስር ቤት አስገባው፣ ወንጀለኛ ነው ከውጭ ሀገር የሚመጡ ከሜክሲኮ የሚመጡ ሴቶች የሚደፍሩ አይኪዩ ጭንቅላታቸው ያነሰ ብለው የሚመሰክሩ የሚወነጅሉ መሪ ናቸው እና ጆ ባይደን ትናንት የመጣ ክሱ ሁኔታው ከትራምፕ በፊትም የነበረ ነው። ከባይደን በፊት የነበረ ነው። ትራምፕ ግን እያጠናከረው መጣ። ያንን ወንጀለኛን እሰረው፣ ግደለው የሚለውን ስርዓት እና በአሜሪካ ውስጥ የተፈጠረ ነገር ነው ይሄ ስትመሰረት ጀምሮ ያ ሁኔታ የነበረ ነው። ባይደን ሳይሆን ታሪክ ያመጣው ነው። ፕሬዚዳንት ትራምፕ ግን ደግሞ ያንን ይዘው ሳያሻሽሉ ቀጠሉበት ለማለት ነው። ወደ ሌላው አብይ ርዕስ እንሸጋገር። የኢሚግሬሽን ጉዳይ። ፕሮፌሰር ጌታቸው ይህኛውንም ነጥብ ከዘርና ከማንነት ጋር ያያይዙታል። ኢሚግሬሽን ላይ ፕሬዝደንት ትራምፕ በተለይ ከሜክሲኮ ከጥቁር አገር ለሚመጡት ወንጀለኞች ናቸው ብለው የሚፈርጁ ናቸው። ፕሬዝደንት ትራምፕ አሁንም በስራቸው በፖሊሲያቸው፣ በአስተዳደራቸው ወደ አምስት መቶ አርባ አምስት ልጆች ከእናታቸው ተነጠለው አባትና እናታቸው የት እንዳሉ የማያውቁ ህጻናት እስር ቤት ገብተው በጥሩ ሁኔታ ይኖራሉ ብለው ፕሬዚዳንቱ ተናገሩ። ግን እነኚህ ልጆች ጥሩ ምግብ እንደማያገኙ፣ ሰውነታቸው እንደማይታጠቡ፣ ሳይኮሎጂካል ተጽዕኖ እንዳለባቸው ይናገራሉ። ከሶስተኛው ዓለም ከሚመጣ ከአውሮፓ ቢመጣላቸው ደስ ይላቸዋል ተናግረዋል። ከዚህ በፊት ፕሬዚዳንቱ እና ዘረኛ ነው ያለውን ባይደን ለዚህ ነው። ምክንያቱም ጠቆር ላለ ሰው አድሏዊ የሆነ ፖሊሲ ይከተላሉ ጥቁር ላይ ጫና አለ። ለምሳሌ በሜክሲኮ ላይ ያለውን አጥር ወይም ካብ እንዘርጋ ማለቱ ምን ማለት ነው? የአሜሪካን ችግር ይፈታሉ ወይ? እና ከመሰረቱ ይህ ሰው ይህ ዘረኛ ነው የተባሉት በዚህ በፖሊሲያቸው በሚያደርጉት ሁኔታ ነው። ባይደን እና ትራምፕ የሚለዩት ትራምፕ ስራ ላይ ፖሊሲ ያወጡ ስራ ላይ የሚያስፈጽሙ የዘረኝነት ምልክት እያሳዩ ነው። ባይደን ግን ገና ለገና ፖሊሲ ያላወጣ እሆናለሁ አወጣለሁ ብሎ ገና በይሆናል የሚናገር ሰው ነው እና በዛ አይነቱ ነው የሚታየው። በአሜሪካ ያለውን ዘረኝነት አባባሱ። አሁን ብዙ በተለይ ነጮች ያልተማሩ በጣም ዘረኛ የሆኑ ምክንያቱም ኳይታ ውስጥ የእኛ ደጋፊ አለልን እያሉ የልብ ልብ እየተሰማቸው የመሳሪያ ሽያጭ አሁን ከፍ እንዳለ የዘረኝነት ጥላቻ ነው ከፍ እንዳለ። ምክንያቱም የራሳችን ሰው ኳይት ሀውስ ውስጥ አለብን ትራምፕ ወይንም ሞት የሚሉ አሉ። እና ዘረኝነትን አባባሱ ከዚሁ ከኢሚግሬሽን ጉዳይ ጋር ወደ አቶ ተድላ አስፋው ደግሞ ልዙር። አሜሪካን ሀገሩ በቱሪስት መልክ መጥተህ ቆይተህ አመልክተህ ከዛ ባይቀበሉህም የሚያባርርህ ሰው የለም። አሁን ጊዜው ተቀይሯል። አሁን ወደለቁ ነገር በሜክሲኮ ድንበር በኩል ያለው የሰዎች የመነቃነቁ ነገር አንተ፣ በመሰረቱ አጥር የሚባል ነገር የለም፣ የሰው ልጆች ሁሉ አንድ ናቸው የሚለው መንፈሳዊ ነገር መጥፎ ነው። ይሄ ከማፍቀር ደግነት ከማሰብ ሊሆን ይችላል። ነገር ግን አንድ ሀገር ወደ ሀገሩ የሚገባውን ሰው ምንም ሰላም ነው፣ በር ክፍት ነው ብለህ ካስገባህ አገር ላትሆንም ትችላለህ። ስለዚህ በትራምፕ በኩል አደጋው ምንድን ነው? ይሄን አጥር ማድረግ ያለብን ምንድን ነው? ወደ ሀገር ውስጥ ሰዎች ሲመጡ ህጋዊ ሆነው እንዲመጡ፣ ከመጡም በኋላ ምን አይነት ሰዎች ነው የምንቀበለው? አንተ አሁን ያነሳኸው የተማረ ሰው ነው ወይ አሳይልን ስጠይቅ ጥገኝነት ስጠይቅ ሸሽተ ፈርተ አሜሪካን ውስጥ የመጣ ሰው ሁሉ ወይ የሁለተኛው ዓለም ጦርነትን ወይ የምን ጦርነትን ሸሽቶ የመጣ ሀገር ነው እንጂ ሌላ እውቀት ይዞታል? ምንም ሳይኖረው ደሃ፣ እንግሊዝኛ መናገር የማይችል ሰው ሁሉ ተሰብስቦ የገነባው ሀገር ነው። ስለዚህ የአሁኑ የትራምፕ አስተሳሰብ ጦርነት ካለበት ሀገር ሰው አንቀበልም፣ ከዚህ ከዚህ ሀገሮች ይሄን አንቀበልም የሚለው ትክክል አይደለም። መሰረት አንድ ሰው እዚህ ሀገር እንዲገባ የሚችልበትን ምክንያት ካሟላ ዶክተርም ይሁን ገበሬ የሚሆን መቀበል የአሜሪካ ማንነቱ ይሄ ነው። እየተመረጠ ሰው ችሎታ ያለው እውቀት ያለው ብቻ የሚገባበት አገር መሆን የለበት። ይሄ ትክክል አይደለም። ይሄ ዶናልድ ትራምፕ የሚደንቅ ነገር በዚህ በኢሚግሬሽን ፖሊሲ ደጋፊዎችን የትራምፕ ደጋፊዎችን ሰዎች ስጠይቅ ምንድን ነው እኛ ከሀገራችን ስንመጣ ተራ ጠብቀን ቀጠሮ ተይዞልን ሲሆን፣ ሌሎቹ በጎን አቋርጠው እዚህ መጥተው ተደብቀው የሚያገኙ ከሆነ ምንድን ነው የእኛ ተራ መጠበቅ? እኛ ለምንድን ነው አሜሪካን ሀገር ተራ ጠብቀን አምስት ስድስት ዓመት ገባ፣ ሌሎቹ በአራዳነት እንደዚህ ያጭበረበ ስለዚህ አሁን ምንድን ነው ትራምፕ አንጌላ ማርከል አይደለም አንጌላ ማርከል እናት የተባለችው ምንድን ነው ከሲሪያም ከምን የመጣውን ሰው የጀርመን ተቃውሞ እንኳን እያለባት ችላ አስገባች ይሄ ታላቅነት ነው እንግዲህ አንጌላ ማርከል እና ትራምፕን ሁለት ጫፍ ያሉ ሰዎች ናቸው ትራምፕ አንዳንዴ ሚላል እኛን ልባለን ደግነን ጨካኞች አይደለን የሚል አዎ። ግን በተግባር መደረግ አለበት። በተግባር ካደረገው ስህተትም ካለ መቀበላ ለምን በኢሚግሬሽን ፖሊሲ ትራምፕ አይደለም ብዙ ሰዎችም ዲፖርት በማድረግ ኦባማ ሪኮርድ ሰብረል አንሾች ጋር ጠው ነው ትራምፕ በማድረግ ያለበት ምንድ ነው፣ ልባችን ድንጋይ አይደለም፣ ለሰዎች እንራራለን የሚለውን በተግባር ማሳየት አለበት። እኔ በድፍረት መናገር እችላለሁ፣ ትራምፕ ድጋሚ ይመረጣል። እሱን በኋላ ልንከራከር እንችላለን። ምናልባት በሁለተኛው ተርም የምናየው ትራምፕ ርሩ ትራምፕ ስህተት ሲሰራ ሰራሁ የሚል ትራምፕ ይህንን አይነት ባህሪ ሊያገኝ ይችላል። ከጆ ባይደን ያው የምንጠብቀው ፖለቲከኛ ነው። ያለውን ነገር ለምርጫ ይጠቀመዋል። ከምርጫ በኋላ ዞር ብሎም ላያዩ ይችላል። ምናልባትም ከተመረጠ በኢሚግሬሽን ፖሊሲው በተለይ አሁን ትናንትና ባይደን ያለው ወደ አስር ነው ወደ አስራ አንድ ሚሊዮን የሚሆኑትን ኢሊጋል አላያንስ እዚህ ያሉትን መኖሪያ ፈቃድ ሰተን ወደ ሲቲዝን እናሸጋግራለን የሚለውን ቋንቋ ሊሳካ ይችላል ወይ እርግጠኛ አይደለም። ስለዚህ ለእኔ እኔ ትራምፕን እንደ ጨካኝ ዘረኛ አርጌ ስለማልቆጥረው በሁለተኛው ጊዜ የሚታረመውን ነገር አርሞ የተስተካከለ ሰው ሊሆን ይችላል ብዬ ነው የማምነው። የአየር ንብረት ጉዳይ ዛሬ የዓለም ሁሉ ጭንቀት ነው። በአንድ በኩል የምድሪቱን እየጋለች መሄድና ለተለያዩ አደጋዎች መጋለጥ እየዳረጓት ያሉ ሙቀት አማቂና አፋኝ ጋዞችን ዛሬ መቆጣጠር ካልተቻለ አሁን እየታዩ ያሉ አሳሳቢ ሁኔታዎችን መቀልበስ ወደማይቻልበት ደረጃ በአጭር ጊዜ ይደረሳል የሚሉ ያሉትን ያህል የአየር ንብረት ለውጥ በመኖሩ እንደማያምኑ በአደባባይ የሚናገሩም አሉ። ቢኖርም የሰው ልጅ እጅ በለውጡ ውስጥ እንዳለበት አይቀበሉም ወይም ለአየር ንብረት ለውጥ አጀንዳ ሲባል ስራ መቆም የለበትም የሚሉም ጥቂት አይደሉም። የዩናይትድ ስቴትስን ፕሬዚደንት ጨምሮ የዘንድሮው የአሜሪካ ምርጫ ተፎካካሪ እጩዎች ሁለቱንም ጎራዎች የሚወክሉ ናቸው። የፕሬዚደንት ትራምፕ ደጋፊ ከሆኑት ከአቶ ታደለ አስፋው አስተያየት ልነሳ። የአየር ንብረት መዛባትን ዛሬ ሁሉም ሰው ያውቃል። የአየር ንብረት ቀውስ ያልደረሰበት አገር የለም። መላው ዓለም ነው። ከጎርፍ እሳት ማናየው ነገር የለም ይሄ የሚያውቀው በህብረት መፈታት አለበት ተብሎ የፓሪስ ስምምነት የተባለው ስምምነት አለ። በኦባማ ድረስ ጊዜ ትራምፕ ከዛ ወጥቷል፣ ባይደን እዛ ገባለ ነው። እንግዲህ ዋነኛው ነገር ምንድነው? አድማጮቻቸው ሊያቁም አሜሪካን ሀገር ቴክኖሎጂ በመንግስት ጫና ወይም በመንግስት ጉርሻ እየሰጠ ይሄኛው ቴክኖሎጂ እንዲዳብር ይሄኛው እንዲወርቅ የሚደረግ ነገር ያለ በይፋ አልተሰራም። ለምንድን ነው ባይደን የኦይል ኢንዱስትሪውን አሜሪካስ ይደጉማል የሚለው ነገር አልገባኝም። ከት ሊያውጽ ማስረጃ እንዳለ እንዲያውም ምንድን ነው እኔ አሁን ፔንስልቬኒያ የማውቃቸው ገበሬዎች አሉ፣ ትላልቅ መሬት ያላቸው ምንድን ነው በማድረግ ላይ ያላቸው ያንን መሬታቸውን ለዚህ ለአዲሱ ቴክኖሎጂ በውሃ ጨምረህ ጋዝ የምታወጣ ወይ ፍራኪንግ እያለ በሚሉት ብዙዎቹ ፔንስልቬኒያ ከመቶ ሺህ እስከ መቶ ሀምሳ ሺህ በየአመቱ እያገኙ ቁጭ ብለዋል። አሁን ችግሩ ምንድን ነው ከጋዝ ወደ ሶላር ወደ ዊንድ መቀየር እየተቀየረ ነው። ለምን አሁን አንተ የኛ የፓብሊክ ባሳችን እዚህ ብዙ የተቀላቀለ ነው። በባትሪና በሃይብራይድ ቅልቅል የሚል ነው ቴክኖሎጂ አሁኑኑ እየገባ ነው። ውድድሩ ጦፏል። ምናልባት ሶላር ከዚህ ይልቅ ቻይና ሀገር፣ ዊንድ ተርባይን ከአሜሪካ ይልቅ ጀርመን ይሰራ ይሆናል። ነገር ግን ህዝቡ ዝግጁ ነው። ግን ማድረግ የማይቻለው ነገር፣ ትልቁ አደጋ ለባይደን ትናንትና አሁን እያረሙት የመጡት ቋንቋ ምንድን ነው? እኛ ከዚህ ከኦይል ኢንዱስትሪ ወደ የታደሰ ወደሚመጣ ኢነርጂ ሲቀየር ይህን ያህል ሰው ጆብ ቢልዲንጎችን እንደገና በመቀየር ሙቀት እንዲቆጥቡ በማለት ይሄ ይቻላል። ነገር ግን አሁን አሜሪካ ባለበት በዚህ ቀውስ ሰዓት፣ ኢኮኖሚው በዳሸቀበት ሰዓት፣ እዳው የበጀቱ ወደ ትሪሊዮን ዶላር እዳ ባለበት ሰዓት ሴት አምጥተ ነው እንዲህ አይነት ነገር ለመስራት የምትችል አደጋው ምንድን ነው? ቴክኖሎጂ ሰው እራሱ፣ የመኪና ባለቤቶችም በል የሌሎችም ኢንዱስትሪ እራሳቸው እየለወጡ ናቸው ወደ ዘመናዊ ኢነርጂ። ለዚህ የመንግስት ፖሊሲ ይጠቀማል። ነገር ግን እየጠበቋለን ውድድር ስላለ አሁን ዛሬ የካር አሁን ባይደን የሚለው ወደ ሀምሳ ሺህ የሚሆነ ሃይዌይ ላይ ቻርጀር አደርጋለሁ፣ ይቻላል። ነገር ግን አሜሪካን ሀገር ውስጥ ዋነኛው ሞተሩ የኢንጂኑ የዚህ ሁሉ የግል ባለ ሀብቶች ናቸው። የግል ባለ ሀብቶች ትርፍ ወደሚያገኙበት ያንን ብራቸውን የመጣሉ ጉዳይ የማይቀር ጉዳይ ነው። ነገር ግን ለፖለቲካ ክርክር ግን አሁን ባይደን ፔንሲልቬኒያ፣ ኦክላሆማ፣ ቴክሳስ ትናንትና በተናገረው ቋንቋ ትራምፕ ኦረዲ ካምፔን ጀምሮበታል። ይሄ ሰው የኦይል ዘግቶ ከስራ ሊያስወጣችሁ ነው፣ ይህን ያህል ሚሊየን ሰራተኛ ከስራው መሄዱ ነው፣ ተጠንቀቁ የሚለው ቅስቀሳ እሱ ላይ አሁን ሊሰራበት ነው። ልክ ክሊንተን ላይ ኮል ብላ ተነሳ ችግር ላይ እንደወደቀች ስለዚህ፣ ለፖለቲካ ውድድር ላይ ባለበት ሰዓት ጉድጓድ መቆፈር የለብም። ስለዚህ ምናልባት የባይደን ካፕ እኛ ያልነው እኮ በአንድ ጊዜ አይደለም፣ አምስት አስር ዓመት ሽግግር ነው የምንለው ይላል። ፖለቲከኞች ያንን ሊሉ ይችላሉ። ነገር ግን ባለቤቱ ይሄ ሰውዬ እኔ የምበላበትንና ጠርበትን ስራ ሊዘጋ ፕላን ካለው ለምንድንነው የምመርጠው? ስለዚህ አሁን የአየር ጠባይ ችግር ሆኖ ሳለ አሜሪካምን የፖለቲካ ልክ እንደ ኮሮና መሳሪያ ከሆነ አደጋ አለው። ነገር ግን ወደ ተሻጋሪ የሀይል ምንጭ የመሸጋገሩ ጉዳይ እየሄድንበት ነው። አሁን ከኒውዮርክ ወጣ ብትል ብዙ ሰዎች መኖሪያ ቤታቸው ላይ ሶላር ፓነል አድርገዋል። ለምንድን ነው? ያንን ኢንቨስት ያደረጉ ሰዎች አንዳንድ እንደ ጉርሻ ነገር እየሰጧቸው እያላመዷቸው ነው ቴክኖሎጂ። ስለዚህ እየሰራንበት ነው። አዲስ ነገር አይደለም ባይደን እየነገረን ያለው ነገር ግን ነዳጅን አጠፋለሁኝ ብለህ ተነስተህ በነዳጅ የሚኖሩ ግዛቶች ድምፅ ማግኘት አይቻልም። ቴክሳስ ብለው፣ ፔንስልቬንያ ብለው፣ ኦክላሆማ ብለው፣ እነዚህ ቦታ ድምፁም እየጠበበ ነው፣ ውድድሩም እየጦፈ ነው። ምናልባት ባይደንን ገደል ውስጥ የሚጨምረው ቢኖር ምንድን ነው? በክላይሜት ምክንያት የጀመረው አሁን እንደገና ወደኋላ ሊመለስ ይችላል። አደጋ አለው። ነዳጅን አጠፋለሁኝ፣ ጋዝ አጠፋለሁኝ ብለህ ወይም በዚህ አመት አጠፈዋለሁ ለምትለው መከራከሪያ ሰሚው ጆሮ ውስጥ የሚገባው ምንድን ነው? ስራዬን ላጣ ነው ነው፣ ስራዬን ከማጣ እዚህ ሀገር ሰውም የሚመርጠው ለምን ነው? ዋናው ዳቦ የምገዛበት ኢኮኖሚ ብሎ ነው የሚጨነቀው። አሁን ስለ ክላይሜት የአሜሪካ ህዝብ ያስባል፣ ነገር ግን ዛሬ ጦም ማደር አለብህ ክላይሜቱን ለማሻሻል ብለህ ብትነግረው ብዙ ሰው የሚቀበል አይመስለኝ፣ በተለይ ሰራተኛው ህዝብ። የሞርጋን ዩኒቨርሲቲውና የትራምፕን አቋም በብርቱ የሚነቅፉት ፕሮፌሰር ጌታቸው መታፈሪያስ ምን ይላሉ? እንስማቸው። ንጹ ውሃ እኔም እደግፋለሁ አሉ ትራምፕ፣ ንጹህ አየር እደግፋለሁ አሉ። እንዴት ነው ይሄ ንጹህ ውሃ ሊመጣ የሚችለው? እንዴት ነው ንጹህ አየር ሊመጣ የሚችለው? በተግባር ላይ ምን ፖሊሲ ወስደው ነው ንጹህ አየርና ንጹህ ውሃ? እንዴ፣ እሳቸው እኮ ብዙ ጊዜ እንደሚነገረው በዚህ በኢንቫይሮንሜንታል ጥያቄ አካባቢ ነጋዴዎች ይቆፍሩ፣ ጫካውን ይመንጥሩ፣ ዛሬ ገንዘብ ያግኙ ኢንቫይሮንሜንት እንደሆነ ምንም አይሆንም የሚል ጭፍን አመለካከት ያላቸው ናቸው። ኮንዘርቫቲቭ በጠቅላላ በአየር ጠባይ ላይ ፕሬዚዳንት ትራምፕ እነዛው ናቸው። ሌላው አሜሪካ በዓለም ደረጃ የገነባችው ሽርክና እንደ ኪዮቶ ፕሮቶኮል እንደሚባል እንደ ፓሪስ አግሪሜንት የሚባለው ከዛ ሁሉ ልውጣ። አየር እኮ መጠበቅ ማለት አሜሪካ ብቻዋን ይህንን አየር ልትጠበቃችል አየር አንድ ቦታ የሚገታ አይደለም። ብራዚል ውስጥ ያለው ለምሳሌ የአማዞን ደን ቢመነጠር ያ ብራዚልን ብቻ አይጎዳም፣ አሜሪካንም ይጎዳል፣ ዓለምን በሞላ ይጎዳል። እና ዓለም መተሳሰራው ግሎባላይዜሽን እንደሚባለው አንደኛው በዚህ በአየር ሁኔታ ነው የሚታየው። ትራምፕ ግን አንደኛ አሜሪካን ከብዙ ልፋት በኋላ ከሌሎች አገር ጋር ቡድን ፈጥራ የዓለምን እውቀት እንዴት እንቀንሳለን? ምን እርምጃ መውሰድ አለብን ፖሉሽን መጥፎ አየር እንዴት እንቀንሳለን ምክንያቱም በዓለም ደረጃ መወያየት አለባቸው እንጂ በአንድ ሀገር ብቻውን አየር ሊያስጠብቃቸው፣ ምክንያቱም አየር ወሰን አይከልለውም። እንቆጣጠራለን ወይም ደግሞ የአየር ጠባይ ተበላሽተዋልና በጣም ያገባናል እና ሁኔታውን የአየር ጠባይን የሚለውጥ ሁኔታ መቀነስ አለብን የሚለውን አይከተሉም። አየር እንደሆነ አይለውጡም የሚል አሌባይነት አለባቸው። ዋናው ችግራቸው ግን ከዚህ ከዓለም ድርጅቶች ውስጥ መውጣታቸው ሐሳቦቻቸውን ያካፈሉንን የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ጌታቸው መታፈሪያን የኒውዮርኩን ነዋሪና የፕሬዚደንት ዶናልድ ትራምፕ ደጋፊውን አቶ ተድላ አስፋውን አመሰግናለሁ። የምርጫው ዕለት የፊታችን ጥቅምት ሀያ አራት ማክሰኞ ቢሆንም በአስር ቀን ውስጥ እስከ ዛሬ ባለው ጊዜ ግን በተለያዩ መንገዶች ከሀምሳ ሚሊየን ሚሊዮን በላይ ሰው ድምፅ ሰጥተዋል። በብዙዎቹ ስቴቶች ይህ የቅድሚያ ድምፅ አሰጣት ጊዜ ይቀጥላል እኛም በተለያዩ ርዕሶች ላይ ሐሳቦቻችሁን እንድታንሸራሽሩ እንጋብዛለን። ለዛሬ አብራችሁን ስለ ቆያችሁ እናንተንም አመሰግናለሁ። የተከበራችሁ አድማጮች ጤና ይስጥልኝ። ሰሎሞን አባተንና እንግዶቹን እኛም እናመሰግናለን። ሙሉ ቃለ ቃለምልልሶቹን በዌብሳይታችንና በማህበራዊ ገጾቻችን ላይ እናስቀምጣለን እንድታደምጡ፣ እንጋብዛችኋለን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች፣ የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ በምሁራን አተያይ የሚለው ይቀጥላል። አብራችሁን ቆዩ። ባለፈው ሳምንት የተጀመረው ውይይት ነው፣ ዛሬ የሚጠናቀቀው። ተወያዮቹ ሁለት ታዋቂና አንጋፋ የታሪክ ምሁራን ናቸው። የታሪክ ፕሮፌሰር ኤሜሪተስ ተከስተ ነጋሽ ኤርትራዊ ናቸው። የታሪክ ፕሮፌሰር ኤሜሪተስ ሹመት ሲሻኝ ኢትዮጵያዊ ናቸው። ሁለቱን ምሁራን ያወያየው አሉላ ከበደ ነው። የዛሬውም ሳምንት በቀደመ ውይይታቸው እልባት ካደረጉበት ነጥብ ይሆናል የሚጀምረው። ወደ ውይይቱ እንለፍ። ፕሮፌሰር ተከስተ ፕሬዚዳንት ኢሳያስ ደጋግመው የሚገልጹት ቀደም ሲል እርስዎም ያነሷቸው መጀመሪያም አስቸጋሪውን ሁኔታ ይፈጥሩ የነበሩት እነሱ ናቸው አሁን ከኢትዮጵያ ጋር ምንም ችግር የለኝም ማለታቸውን በአንጻሩ ግን በህወሓት በኩል የሚነሳው ፕሬዚዳንት ኢሳያስ አንዳንድ ንግግሮቻቸውን ጠቅሰው በኢትዮጵያ ጉዳይ ጣልቃ ገብተዋል ስለሚያደርጉትም ነገር ግልጽ አይደለም የሚል ጥያቄ ጨምሮ ይነሳልና ያ ስጋትስ መሰረት የለውም ወይ? ጣልቃ መግባት ነው የሚለውን ራሱ ትርጉም መስጠት ይጠይቅ ይሆናል። እሺ ፕሬዚደንት ኢሳያስ እኮ ከሁለት አመት በፊት እኛ አንድ ህዝብ ነን ብሎ አፉ ሞልቶ የተናገረበት ሁኔታ አለ። ፕሬዝደንት ኢሳያስ የኢትዮጵያ ሁኔታ ያገባኛል ብሎ ኦፊሻሊ አቋም ይዞ እየተንቀሳቀሰ ነው። ፕሬዝደንት ኢሳያስ ይህን አቋም ሲይዝ በተመሳሳይ ደግሞ ጠቅላይ ሚኒስተር አብይ ደግሞ በኤርትራ በሚካሄደው ሁኔታ ያገባዋል ማለት ነው። እዚህ ላይ እንግዲህ ኤርትራ ሌላ ሀገር፣ ኤርትራ እንደ ሱዳን ነው? እንደ ኬንያ ነው? መጠየቅ ይኖርብናል። እንደኔ አስተያየት የኤርትራና የኢትዮጵያ አሁን ግንኙነት በጣም የላቀና የተለየ ነው። የኤርትራ መንግስት የኢትዮጵያ ጉዳይ ያገባኛል ብሎ አቋም ወስደው በየጊዜው ወደ አዲስ አበባ እየተመላለሰ ነው ይህ እኮ የኢትዮጵያ መንግስት ፈቅዶለት ነው። የኢትዮጵያ መንግስት ባይፈቅድ ኖሮ የኤርትራ ፕሬዚዳንት ወደ ጅማ ይሄዱ። እዚህ ላይ በሁለቱ መሪዎች መካከል የጉርብትና ግንኙነት ሳይሆን ከዛ የላቀ ግንኙነት ነው ያለው። እዚህ ላይ ልጨምር የምፈልገው ምንድን ነው ይሄ በኤርትራና በኢትዮጵያ ያለው ግንኙነት ለምሳሌ ድንበሩ መዘጋቱ ምክንያቱ ህወሀት ብቻ አይደለም። ትልቁ ምክንያት የኤርትራ ኢኮኖሚ ራቁቱ የወጣ ኢኮኖሚ ስለሆነ ድንበሩ የተከፈተ እንደሆነ በአንድ በኩል የኢትዮጵያ ካፒታል የኢትዮጵያ ህዝብ ካፒታል ያለው ወደ ኤርትራ በብዛት ሊገባ ነው። በሌላ በኩል ደግሞ በፕሬዝደንት ኢሳያስ የተሰቃየ ህዝብ በናሽናል ሰርቪስ ተይዞ ያለምንም እድል ያለምንም ስራ ያለምንም ደሞዝ ለብዙ አመታት የተንጎላተተ ህዝብ አገሩን ትቶ ይወጣል እና ይህ ሁኔታ ለመከላከል ነው። ድንበር እንግዲህ እንዲከፈት ከሆነ በኢትዮጵያ በኩል የኤርትራን ኢኮኖሚ ሁኔታ እንዴት በምን መልክ ሊጠነክር እንደሚችል ተስፋ ብቻ ሳይሆን እቅድ በእቅድ የተመረኮሰ ፕላን ያስፈልጋል። ምክንያቱም እኔ እንደምረዳው የኤርትራ ኢኮኖሚ በጣም የተዳከመ ስለሆነ ከኢትዮጵያ ጋር ሲወዳደር የኢትዮጵያ ኢኮኖሚ በአንዴ ሊያፈርሰውና ሊውጠው ስለሚችል ይህ ሁኔታ ለሁለቱም ሀገሮች የማይመች ስለሆነ በኢትዮጵያ በኩል ብዙ ጥንቃቄና ብዙ ጥናት የሚያስፈልግ ሁኔታ ያለኝ መልካም። አሁን እንደገለጹት በተለይ በኢኮኖሚው በኩል የተመለከቷቸው ሁኔታዎች ከዚህ ቀደም የተነሳ ጎረቤት ኢትዮጵያ ያለው የተሻለ ኢኮኖሚ ሁኔታ፣ የተሻለ ነጻነት በውስጥ ያለውን ተቃውሞ ሊያጠናክር ለመንግስታቸውም አያያዝ የበለጠ ጥያቄ ሊያስነሳ ይችላል የሚለው በሚከፈተው በር መጠን የሚታይ ነውና ከኢኮኖሚው ባሻገርስ ያ ስጋት ይኖራቸው ይሆን? ፕሬዚዳንት ኢሳያስ ከኢትዮጵያ ጋር ቀጥታ ግልጽ ግንኙነት ቢኖርም ድንበር ላይ ክፍት ቢያደርጉት ኢትዮጵያ ውስጥ ያለው አንጻራዊ ነጻነት በኤርትራ ውስጥ አለመኖሩን ኤርትራውያን እንዲመለከቱ የሚያደርግበት እንደዛ ያለ ስጋት የኖራቸው የሆኑ ፕሬዚዳንት ኢሳያስ በሀገር ውስጥ መሰረታዊ ነጻነት ወይም ህገ መንግስታዊ መሻሻሎችን አለማድረጋቸው እስከዛሬ ድረስ የሚነሳ ነውና ይሄ የገለጽ ከባሉ ላይ በጣም ትክክል ነው። ምክንያቱ ፕሬዚዳንት ኢሳያስ ከጠቅላይ ሚኒስትር አብይ ጋር ለመነጋገር የሚችለው የኤርትራን ሁኔታ በዚሁ ባለችበት ሁኔታ ገዝቶ ሊቆይ ብቻ ነው። ምክንያቱ አንዴ ድንበሩ ከተከፈተ፣ አንዴ በኢትዮጵያና በኤርትራ ህዝቦች የንግድ ልውውጥ እና የንግድ ትብብር ከጀመረ ኢሳያስ ስልጣን ላይ ሊያቆየው የሚችል አንዳችም ምክንያት ሊኖር አይችልም። ይህ ደኔ አስተያየት በጣም ተገንዝቦታል። ምክንያቱም አንድ ሀገር በኢኮኖሚ መስክ እንዴት ሊያድግ እንደሚችል እውቀቱም ግንዛቤውም ያለው አይመስልኝም። ስለዚህ የኢሳያስ ፖሊሲ ምንድን ነው? ኤርትራን ጨቁኖ እስከያዘ ድረስ እንደ መሪ ሊቀርብ ይችላል። እንደ መሪ ሆኖ ወደ ኢትዮጵያ ሊሄድ ይችላል። ከአብይ ጋር እየተመካከረ በኢትዮጵያ ውስጥ እንግዲህ በሱ አስተያየት መረጋጋት እንዲፈጠር ፖለቲካ እየተጫወተ ነው። መልካም ፕሮፌሰር ሹመት በቀጥታ ወደ እርሶ ልምጣ። ቀደም ሲል ለፕሮፌሰር ተከስተ ያነሳሁትን አንድ ጥያቄ ላስታወስ። በህወሀት በኩል በተደጋጋሚ የሚነሳው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ ጉዳይ ጣልቃ እየገቡ ነው የሚለው ጥያቄ መሰረት የለውም ወይ? በእርግጥ ፕሮፌሰር ተከስተን ፕሬዚዳንት ኢሳያስ ቀድሞውንም ሁለቱ ሀገሮች ሁለቱ ህዝቦች አንድ ናቸው እስከሚል ድረስ አፋቶ መናገር ችለዋል። በእርግጥም ያን አቅጣጫ እየተከተሉ ነው ነው ያሉት። ምን ይላሉ? ጣልቃ ገባ በሚባልበት ጊዜ አንድ ሰው እንግዲህ የተወሰነ ኃይልና ጫና ኑሮት ከሚባለው ላይ የተወሰነ ተጽዕኖ ያሳደረ እንደሆነ ነው። ፕሬዚደንት ኢሳያስ ወታደራዊ ፖለቲካዊ፣ ኢኮኖሚያዊ የሆነ ጫና ኢትዮጵያ ላይ ሊያሳርፉ የሚችሉበት አቅም ላይ ያሉ አይመስለኝም። በኢትዮጵያ ላይ አስተያየት አላቸው። በተለይ ህዝባዊ ወያኔ ሀርነት ትግራይ ይከተል የነበረውን የጎሳ ፖለቲካ አገሯን ያጠፋል የሚል በግልጽ ቀደም ብለው ጀምረው ሲያራምዱት የነበረ ሀሳብ ነው። አሁን ደግሞ የመጣውን የለውጥ ሀይል ደግፈው መቆማቸው እኔ እንደ ቃልቃ ገብነት አልቆጥርም። ለኤርትራ ይበጃል ብለው ይህንን ሀይል ደግፈዋል። በግልጽም ወጥተው ይሄ ለውጥ እንዲደናቀፍ አንፈልግም ብለዋል። እንግዲህ ፈለጉም አልፈለጉም ፕሬዚደንት ኢሳያስ ሁኔታ ሊመልሱ የሚችሉበት አቅም ላይ አይደለም ያሉ ግን እሳቸው በተቃራኒው እንደማይቆሙ ግልጽ አድርገዋል። እና የህዝባዊ ወያኔ ሀርነት ኢሳያስ ጣልቃ ገባ የሚለው አሁን በስልጣን ላይ ላለው መንግስት የሆነ የወታደራዊ ድጋፍ አድርገው ቢሆን ኖሮ፣ ወይም እሳቸው ወደ ስልጣን እንዲወጣ ረድተውት ቢሆን ኖሮ፣ ወይም ባላቸው የኢኮኖሚ የበላይነት የተወሰነ እርዳታ አድርገውለት በዚያ ምክንያት ቆመው ቢሆን ኖሮ ይሄ ጣልቃ ገብነት በተግባር አይቷል። የተጨበጠ መሁልም ነበር። አሁን ከነሱ ፍራቻና ጠርጣሪ ውጭ ያን ጣልቃ ገብነት የምንመዘግበት የለም እና በዚህ በኩል እኔ የተገባ ክስ አይመስለኝም። መልካም። ቀደም ሲል በሰጡት አስተያየት የሁለቱን አገራት ትብብር ተቋማዊ ወደ ማድረግ የመሄድ ጥረት ላይ ሌሎች የሚኖራቸውን የተቃርኖ ሀሳብ ጠቅሰዋል። ያ የሁለቱ ሀገሮች ግንኙነት በተጨባጭ ተቋማዊ አለመሆኑ በእርግጥ የታየ ነገር የለምና መቼ ነው የሚሆነው? አንድ ሁለተኛ፣ ከሁለቱ መሪዎች መልካም ቅርርብ ያለፈ እርሶ እንደገለጹት ሁለቱ መሪዎች ከዚህ ቀደም ያልነበረ በግልጽ የሚታይ የተለየ መቀራረብ እናስተውላለን። ከዚያ ባሻገር ግን ስለሚያደርጉት ነገር በተጨባጭ የሚታወቅ የለምና እሱስ ምን ማለት ነው? እስኪ ሁለቱ ላይ ባጭሩ መልስ ይስጡ። በሁለቱ መካከል ያለው ግንኙነት በተፈለገው ፍጥነት ወደ ተቋማዊ ለውጥ እንዳይሄድ ወደ ዘላቂነት እና በደንብ ግልጽ የሆነ እና ቀጣይነት ወዳለው ግንኙነት እንዳየች እኔ የሚመስለኝ አሁን በመሀል ያለው የህወሓት ክፋት ሆኖ መቆም ነው። ይሄ የህወሓት ከፍተኛ የሆነ ተግዳሮት ባለበት ሁኔታ ወደ ዝርዝር እና ግልጽ ወደሆነ ተቋማዊ ለውጥ ለመሸጋገር እጅግ በጣም አስቸጋሪ የሆነባቸው ይመስለኛል እና በዚያ መዘጌት ይሄ አስተዋጽኦ ሳያደርግ አይቀርም። ቅድም እንደተባለው እርግጥ ፕሬዚደንት ኢሳያስ እራሳቸው ዜጋዎቻቸው ከኢትዮጵያ ስለሚወስዱት ትምህርት የተወሰነ ደረጃ ስጋት ሳይኖ ኑሯቸው የሚቀር አይመስለኝም። ግን ኢትዮጵያ ደግሞ አሁን ባለችበት ሁኔታ የምታጓጓ ብቻ ሳትሆን የምታስፈራራ ሀገር ሆናለች። በተለይ ፕሬዚደንት ኢሳይያስ ለኤርትራም ያላቸው ራዕይ ኢትዮጵያንም ያስጠነቅቆ የነበረው የጎሳ ፖለቲካ ሀገር ያፈርሳል የሚል ጽኑ የሆነ እንትን አላቸው ከልባቸውም ይሁን ላይላውንም ይሁን አሁን ኢትዮጵያ ውስጥ እየተካሄደ ያለው ሁኔታ እራሳቸው ሀገር ሰዎች ትምህርት የሚሰጥም ይመስለኛል። እና ኢትዮጵያ በኢኮኖሚ በኩል ከኤርትራ በተወሰነ መንገድ ተሽላ መገኘቷ ዜጎቹን ሊሸል ይችላል እና ይህም ሁኔታ ሀገራቸው እንዲሆንላቸው መምኘታቸው አይቀርም። በተወሰነ ደረጃ የሚታየው መሳነት ቢሆን እንደዚሁ ሳይፈልጉት የሚጠሩ አይመስለኝም። ነገር ግን በዚያውም ደረጃ ያለውን ትርምስና ያለውን ስጋት ደግሞ የሚመጣው የኤርትራ ተወላጅ ያየዋል እና እኔ ይህንን እንደ ከፍተኛ ስጋት ይቆጥሩታል እንዳለም ምክንያቱም ማስፈራሪያለቱም ያንን ዲዛን መልሶት ይለው መስለኛል። ፕሮፌሰር ተከስተ ከተጨማሪ ጥያቄ ጋር ልርሰው ላቅርብ። በሁለቱ መሪዎች መካከል የሚታየው ግንኙነት ግልጽነት ይጎለዋል የሚለው በተደጋጋሚ ይነሳል። አንድ ጊዜ ጠቅላይ ሚኒስትር አብይ አስመራ ይታያሉ፣ ሌላ ጊዜ ፕሬዝዳንት ኢሳያስ አዲስ አበባ ወይም ኢትዮጵያ ውስጥ የተለያየ ፕሮጀክቶች ባሉባቸው ቦታዎች ይገኛሉ። ምን ስለማድረጋቸው ግን በግልጽ የሚነገር የለም። ያ ግልጽነት ለመኖሩን እንዴት ይመለከቱታል? የመጨረሻው ጥያቄ በሁለቱ መሪዎች ትከሻ ላይ ብቻ ያረፈ መልካም ግንኙነት ዘለቄታው ምን ያህል ነው? ሁለቱ መሪዎች በሌሉበት ምንስ ዋስትና አለው? የሚል ጥያቄ አለ። የመጨረሻ እናደርገዋለን። በመጨረሻ ጥያቄ ልጀምር። ይህ በኢትዮጵያና በኤርትራ ያለው ግንኙነት በሁለት መሪዎች ያለ ግንኙነት አይደለም። በኢትዮጵያና በኤርትራ ያለው ግንኙነት በዚሁ ባለፉት ሁለት ዓመታት እንዳየነው በጣም ጥብቅ የሆነ ግንኙነት ነው። በህዝብ ደረጃ ነው የሚሉት በህዝብ ደረጃ ያለ ግንኙነት ነው። እኛ ልናየው ስላልቻልን ወይም ስላልፈለግን ነው እንጂ በኤርትራ ህዝብና በኢትዮጵያ ህዝብ ያለው ግንኙነት ድንበሩ ሲከፈት አይቶነዋል። በኢትዮጵያ ህዝብ አንጻር የኤርትራ ህዝብ ወንድሙ ነው። በኤርትራ ህዝብ አንጻር ደግሞ የኢትዮጵያ ህዝብ ወንድሙ እንደሆነ በደንብ ገብቶታል፣ በደንብ ተረድቶታል። ይሄ ሁለት ሀገሮች ናቸው የሚል ፊክሽን የሚል አስተያየት እንግዲህ በኢንተርናሽናል ህግ መሰረት ይሰራል። ኤርትራ ራሱ የቻለ ሀገር ነው፣ ኢትዮጵያ ራሱ የቻለ ሀገር ነው። ግን ወደ ታች ስትወር በኢትዮጵያውያን እና በኤርትራውያን ያለው ግንኙነት የሁለት የተለያዩ ህዝቦች ግንኙነት አይደለም። እኔ በዚሁ መስክ ከፕሬዚደንት ኢሳያስ ጋር አስማማለሁ። አብዛኛው የኤርትራ እና ኢትዮጵያ አንድ ህዝብ ነው። በዚህ ላይ ብዙ ኢትዮጵያዊ የሚስማማበት ሆኖ ይሰማኛል። ይህ ሁለቱ ሀገሮች ያደረጉት ስምምነት ግልጽነት የለውም የሚባል እኔ ምንም ሊገባኝ አይችልም። እነዚህ መሪዎች ተገናኝተው ከሁለት ዓመት በፊት አምስት አንቀጽ ያለው ስምምነት ተፈራርመዋል። በዚህ ስምምነት የተገናኙ ሁለቱ ሀገሮች እንዴት ሊቀራረቡ እንደሚችሉ ሲመካከሩ እናያለን። የፕሬዚደንት ኢሳያስ ወደ ኢትዮጵያ መመላለስ የተመለከተ እንደሆነ ከዚህ በፊት እንደተገለጸው የኢትዮጵያ ጉዳይ ስለሚያገባው የኢትዮጵያ መንግስትም እንደሚያገባው ስለተቀበለ እየተመላለሰ ይገኛል። እዚህ ላይ አንድ ይሄ የትግራይ ሚና ወሳኝ ወሳኝ ነው። አንዴ በአዲስ አበባ በጠቅላይ ሚኒስትር አቢይ እና በህወሀት ችግር የተፈታ እንደሆነ በኤርትራ እና በኢትዮጵያ ያለውን መገናኘት በፍጥነት ያጠናክረዋል የሚል ግንዛቤ አለኝ። መልካም ፕሮፌሰር ሹመት የመጨረሻው ዕድል ፕሮፌሰር ተከስተ በሁለቱ መሪዎች መልካም ግንኙነት ብቻ የተገደበ አይደለም፣ የኢትዮጵያና የኤርትራ ግንኙነት ብለውታል። እሱን ጥያቄ ለእርስዎ የመጨረሻ አላድርግ። መሪዎቹ ባሉበትና በሌሉበት ግንኙነቱ ሲሻክርና ሲሻሻል አይተናልና ከዛ አንጻርስ ጠቅላይ ሚኒስትር አብይ ከመምጣታቸው በፊት የነበረውን ግንኙነት እናውቃለን። ዛሬ ግን አንድ መሪ ያን ሁኔታ ለመቀየር የሚችል በመምጣቱ ፕሬዚዳንት ኢሳያስም ሲቀበሏቸው ሁለቱ መሪዎችም አሁን በእናንተ ውይይት በሰፊው እንደተንጸባረቀው ያን ግንኙነት ሲያጠናክሩ አይተናል። እነሱ በሌሉበት ሌላ መሪ ሌሎች መሪዎች በመጡበት ሁኔታ ያ ግንኙነት ጥያቄ ውስጥ ሊገባ አይችልም ወይ? ፕሮፌሰር ተከስተን እንደሚሉት የህዝቡ መፈላለግ የህዝቡ መልካም ቁርኝት ወይም አንድ ህዝብ መሆን እንዳለ ቢሆን ፕሬዚደንት ኢሳያስንም ዶክተር አብይንም ቢሆን እንዲያው ዝም ብሎ እንዲሁ የተከሰተላቸው ወይም በቸርነታቸው የዓመቱ ሀሳብ ሳይሆን በተጨባጭ በየሀገሮቻቸው የተፈጠረው ተግዳሮት በዚህ አይነት ጥብና መለያየት ሊቀጥል እንደማይችል ኢትዮጵያ በእውነቱ አድጋለሁ የምትልና አሁን የምታስበውን ዶክተር አብይ የሚያስቡትን አይነት ብልጽግና አመጣለሁ ካለች፣ ወጡ ኤርትራ ያስፈልጋታል። ኤርትራ ራሷ ኢትዮጵያን ካላገኘች ይሄ ማለት ከበሯ ዳር አስራ አምስት ሚሊዮን ህዝብ ገቢያ አካ አገር ትሆናለች ማለት ዘበት ነው። ይህንን ጉዳይ ቀደም ሲል የነበሩት ሰዎችም ሞክረውት ነበረ። አስታውሳለሁ አቶ ወልዳ ወልደ ማርያም በአንድ ወቅት የኢትዮጵያና የኤርትራ የወደፊት ሊወሰን ተብሎ ምግት በሚደረግበት ጊዜ ኢትዮጵያ ኤርትራን ካጣች በጣም ትጎዳለች፣ ኤርትራ ኢትዮጵያን ካጣች ትሞታለች ነበር ያሉት። ይሄ ሁኔታ እንጂ በስልጣን የሚመጣውን ኃይል ሁሉ መጨረሻ ጫና ማሳደሩና ማስገደዱ አይቀርም። እርግጥ እንደዚህ ያሉ ዲሞክራሲ የሌለባቸው ሀገሮች በአብዛኛው የሚወስኑት ልሂቃን ናቸው። ከዚህ በፊት አቶ መለስ ዜናዊና ፕሬዚደንት ኢሳያስ አፈወርቅ እና ተለዋውጠን ነው እንጂ አንድ ልጅ ወስደን እየተባባሉ ይቀላለሉ ነበረ በፈለጉ ዘመን ወንድማማቶች ሆኑ፣ በኋላ ደግሞ በመቶ ሺ ሕዝብን ሕይወት የሚቀጥ ጦርነት ውስጥ ገቡ። ይሄ ማለት እንግዲህ በዚህ ያሉ ልይ ቃል ሊያደርሱት የሚችሉት ጊዜያዊ ቁፋት እጅግ በጣም ከባድ ይሆናል። ግን የሁኔታው ሁኔታው አስገዳጅነት ብዙም ሆን ሌላ በር መጨረሻ አማራጮቻቸውን እጅግ በጣም ያቀብቻቸዋል። ከዚህ ውጪ ሌላ አማራጭ ሊኖር አይችሉ ዘገያል እንጂ ይሄ ሁለቱንም ኃይሎች ማስገደድ የማይቀር ነው ነው ምለው ነው። መልካም፣ ፕሮፌሰር ሹመት ሲሻኝ፣ ፕሮፌሰር ተክርስተ ነጋሽ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አሉላ ከበለንና እንግዶቹን እናመሰግናለን። አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ እሁድ በሶስት ሰዓት በሌላ ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጂ ይታየ ነኝ። ፕሮግራማችንን የመራለን ንጉሶ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን። በሰላም አደሩ።